ጥቁር አሜሪካኖች በከፍተኛ ድህነት ወለል ውስጥ ይገኛሉ። ለአንዳንድ ወንጀሎችም መከሰት ብሎም በፖሊስ መገደልና በየጊዜው ለአመፅ መቀስቀስም መንስኤ ነው ተብሎ ይነገራል። ጥቁሮች ነጮችን በአይነ ቁራኛ ከማየት ባለፈ ታሪካችንን ደብቀዋል እያሉ ይተቻሉ። ከ20 ዓመት በፊት ከውትድርና በጡረታ የተገለሉ ጥቁር አሜሪካኖች ታሪካዊ ሙዚየም እንዲሰራላቸው ተደራጅተው ድምፃቸውን ሲያሰሙ በወቅቱ የነበሩ ባለስልጣናት እንደ ትልቅ ድፍረት ነበር የቆጠሩት። ከብዙ ጊዜ ትግል በኋላ የዛሬ 15 ዓመት በቀድሞ ፕሬዚዳንት ጆርጅ ደብሊው ቡሽ ዘመነ መንግስት እንደገና ጥያቄው በቀረበበት ጊዜ ፕሬዚዳንቱ ራሳቸውና ሁለቱ ተቀናቃኝ ፓርቲዎቻቸው ጭምር ተችተው ወይንም ደግሞ ላለመቀበል ተናግረው ነበር። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጆርጅ ደብሊው ቡሽ የክብር እንግዳና ተናጋሪ ነበሩ። ከተናገሩት ውስጥም የሚከተለው ይገኝበታል። reaction በመጀመሪያ ላይ መናገር የምፈልገው የሀገራችን ዜጎች በሙሉ ቢጎበኙት አስደሳች መሆኑን ነው። ይህ ፕሮጀክት ዳግም የታሪክ ስህተቶች እንዳይከሰቱ ታላቅ ትምህርትን ያጎናጽፈናል። የዛሬ 15 ዓመት የሀገሬ ተወካዮች ምክር ቤት አባላት ይህ ሙዚየም እንዲሰራ ሕጋዊ ማዕቀፍ እንዲኖረው በጠየቁ ጊዜ አንዱ ተቃዋሚ የነበርኩ ሙዚየሙ እኮ የአፍሪካንን አሜሪካንን ታሪክ እና ባህል እንድነ ካፈል የሚያደርግ ነው። የኋላ ኋላ ግን ሁላችንም ለዚህ ብሔራዊ የቅርስ ግንባታ ተስማምተናል። የሙዚየሙ ግንባታ ከ10 ዓመት በላይ የፈጀ ሲሆን 540 ሚሊዮን ዳላር ፈጅቷል። ሙዚየሙ ወደ ወርቃማ ቀለም በተጸጋ ብረት የተለበጠ ሲሆን ጥንት በባሪያ ንግድ ዘመን በተመሰለች የመጓጓዣ መርከብ ቅርጽ ነው የተሰራው። በሥነ ሥርዓቱ ላይ የቀድሞውና የአሁኑ ከፍተኛ የዩናይትድ ስቴትስ ባለስልጣናት ሰዓት የተገኙ ሲሆን ርዕሰ ብሔሩ ባራክ ኦባማም አንዱ ተናጋሪ ነበሩ። ይህ ታላቅ ታሪክ የሚያስታውሰን በእኔ ህይወት ዘመን እንኳን ምን ያህል ታላላቅ ለውጦች እንደተከሰቱ ነው የበለጡ ለውጦች እንዲመጡ መንገዱን ቀላል ያደርጉታል። ይህ ሙዚየም እርስ በርሳችን እንድንነጋገር መንገድ እንደሚከፍት ተስፋ አደርጋለሁ። በጣም እንድንደማመጥ እጅግ በጣም ደግሞ እንድንተያይ ያደርጋል። ጥቁር፣ ነጭ፣ ላቲኖ፣ የቀድሞ በምድሯ ላይ የነበሩ አሜሪካኖች፣ ኤዥያን አሜሪካኖች፣ እዩ ምን ያህል ታሪካዊ ትስስር እንዳለን Latino and Native American and Asian American. See how our stories are bound together. የሙዚየሙ ዳይሬክተር ሎኒስ በንች ለጎብኚዎች ከተናገሩት ውስጥ የሚከተለው ይገኝበታል። አሁን ድረስ የዘለቁ በኅብረተሰባችን መካከል ያለው ልዩነትና እንዴት እርስ በራሳችን እንደምንተያይ በፕሬዚዳንት ባራክ ኦባማ ዘመነ ስልጣን ፍጻሜ እንኳን እያየን ነው። ታዲያ ለእነዚህ ታሪካዊ ክስተቶችም ሆነ ላለፉት ወይንም ለሚመጡት ይህ ሙዚየም ጠቃሚ የታሪክ መዘክርና መማሪያ ነው። እንድንፈራራ ሳይሆን እንድንከባበር ያደርገናል። ያለፈው የታሪክ ስህተት እንዳይደገምና ቂም በቀል እንዳይፈጠር ያደርጋል። ሙዚየሙ ከባሪያ ንግድ ዘመን አንስተው እስከ ባራክ ኦባማ ዘመነ ስልጣን ምርጫና አሁን ድረስ ያለውን የጥቁሮች አመፅ፣ ትግል አካቷል። 37,000 ቅርሶችም ከግለሰቦችና ድርጅቶች በስጦታ ተበርክተውለታል። በአመት ከ5 ሚሊዮን ያላነሱ ቱሪስቶች ይጎበኙታል ተብሎ ይጠበቃል። ለዶችቬል ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።